ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥቅምት 12 ቀን 2015 ዓም ዝግጅታችን ጀመረ። ይህንን ትኩረት ሰጥቶ ይህን ፕሮግራም ማዘጋጀታቸው ይህንን እቅና መስጠታቸው በጣም የሚያስደስት ሌሎቹም ያው የሚያስደስት ነው ብዬ ገምታለሁ። ማስተዋወቅ የማያሻውን ቀነኒሳ በቀለን ነበር የሰማችሁት። በየአመቱ በኢትዮጵያውያን ብሎም በአፍሪካውያን ሕይወት ውስጥ መልካም አሻራ ላኖሩ ግለሰቦች የሚሰጠው የሽልማት ስነ ስርዓት ሰሞኑን ተካሂዷል። የሽልማቱን ስነ ስርዓት በተመለከተ ፕሮግራም ይዘናል። የትምህርት ሚኒስቴር የአስራ ሁለተኛ ክፍል የመልቀቂያ ፈተና ላለፉት ሁለት ሳምንታት ሲሰጥ ቆይቶ አጠናቋል። ይህንንም የተመለከተ መሰናደዋለን። የእንቅልፍ እጦትና ጣጣው ይለናል። የቪኦኤው አሉላ ከበደ የህክምና ባለሙያ አነጋግሯል። እርሱ በበኩሉ በቂ እንቅልፍ እንደሚያገኝ አጫውቶኛል። የኔን እንለፈው። ጤና ይስጥልኝ ክብራትና ክብራን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ የማስተናግዳችሁ እንግዲህ ወሌ ነኝ። የፕሮግራሙ አዘጋጅ ቆንጅት ታየ ነች። ለሚቀጥለው አንድ ሰዓት አብራችሁን እንድትቆዩ ጋብዛለሁ። አሁን በቅድሚያ የምሽቱን ዋና ዋና የዓለም ዜናዎች እናሰማችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የውጭ ጣልቃ ገብነትና ሕወሓትን ያወገዙ ሰልፎች ዛሬ በኢትዮጵያ የተለያዩ ከተሞች ውስጥ ተካሂደዋል። ሰልፎቹ የተደራጁትና የተጠሩት በሙያና ሲቪክ ማህበራትና የፖለቲካ ፓርቲዎች የጋራ ምክር ቤት መሆኑ ተገልጿል። በአዲስ አበባው ሰልፍ ላይ የተናገሩት የከተማይቱ ምክትል ከንቲባ ጃንጥራር አባይ የህወሓት ደጋፊዎችና ለኢትዮጵያ መዳከምና መፍረስ አቅዳችሁ የምትሰሩ ላሏቸው የምዕራብ አገሮች ሉዓላዊነታችንን አትድፈሩ ጣልቃ አትግቡብን የውክልና ጦርነታችሁን አቁሙልን ብለዋል ሰው ሰልፍ እንዲወጣ የተደረገው በግዳጅ ነው የሚሉ አንዳንድ ጭምጭምታዎች ቢሰሙም ይህንን የሚያረጋግጥ አስተያየት አለማግኘቱን የአዲስ አበባው ሪፖርተራችን ዘግበዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በቅርቡ ስለ ጣልቃ ገብነት ተጠይቀው በሰጡት ምላሽ ክሶቹን አስተባብለው እኛ የምንወግነው ለሰላም ነው ብለዋል። ከማንም የውጭ ኃይል ድጋፍ እንደማይደረግለት የሚገልጸው ህወሓት ደግሞ ይልቁንም በኤርትራው ጦር ይደገፋል የሚለውን የኢትዮጵያን መንግስት በተደጋጋሚ መወንጀሉ ይታወቃል። ጦርነቱን ሊያስቆም የሚያስችል እርምጃ አልወሰዱም ሲል ዓለም አቀፉን ማህበረሰብም ወቅሷል። የዛሬው ውሎና የዚህ ዘገባ ሙሉ ዝርዝር ከዜናው ቀጥሎ ይቀርባል። ፕሬዚደንት ባይደን አገራቸው ከዚህ ቀደም ታይቶ በማይታወቅ የጦር ወንጀልና ሰብአዊነት ላይ የሚፈጸሙ ወንጀሎችን በሚያስከትል ሁከትና ብጥብጥ የተነሳ ዩናይትድ ስቴትስ ውስጥ ለረዥም ጊዜ ለቆዩ ኢትዮጵያውያን ዜጎች ጊዜያዊ የስደት ከለላዎችን መስጠታቸው ፍጹም ትክክል ነው ሲሉ የህግ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር የኒውጀርሲው ዴሞክራት ሴኔተር ባብ መንዴዝ ትናንት ባወጡት መግለጫ አስታወቁ። መንዴዝ ይህን ያስታወቁት የባይደን አስተዳደር ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትናንት በስቲያ ጥቅምት 10 2015 ዓ ም ጀምሮ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዲሰጣቸው በአገር ውስጥ ደህንነት መስሪያ ቤት በኩል መግለጫ ማውጣቱን ተከትሎ ነው። ሴናተር መንዴዝ በመግለጫቸው በኢትዮጵያ ያለውን ግጭትና ተኩስ በአፋጣኝ ለማስቆም እንዲሁም ግፍ የፈጸሙትን ተጠያቂ ለማድረግ ማዕቀብን ጨምሮ በእጃችን ያሉትን መሳሪያዎች ሁሉ መጠቀም አለብን አሁን በዩናይትድ ስቴትስ የሚገኙ ኢትዮጵያውያን በሰላም ወደ አገራቸው እስኪመለሱ ድረስ ጥበቃቸውን ማጠናከር የጠንካራ ፖሊሲ አካሄድ አስፈላጊ አካል ነው ብለዋል። የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ትናንት ባወጣው መግለጫ በግጭቱ በሰብአዊ ቀውስ፣ በምግብ እጥረት፣ በጎርፍ፣ በድርቅና በመፈናቀል ምክንያት ወደ አገራቸው መመለስ የማይችሉ ኢትዮጵያውያን በአገራቸው ያለው ሁኔታ እስከሚሻሻል በአሜሪካ እየሰሩ መቆየትና መስራት ይችላሉ ማለቱ ይታወሳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የፌዴራል ፍርድ ቤት ዳኛ በተከሰከሱት ሁለት የቦይንግ ማክስ 737 አውሮፕላኖች አደጋ ሕይወታቸውን ያጡ ቤተሰቦች የወንጀል ሰለባ ናቸው ሲሉ በየኑ ትናንት አርብ የተላለፈው የዳኛው ብይን ቦይንግ ከወንጀል ክስ ነጻ ስለማያደርገው ከቦይንግ ጋር የሚደራደሩ ቤተሰቦችን የመደራደሪያ አቋም ጠንካራ እንደሚያደርገው ተገምቷል። እንደ አውሮፓ አቆጣጠር በ2021 የሰለባዎቹ ቤተሰቦች ከቦይንግ ጋር ከመደራደራቸው በፊት የፍትህ ሚኒስትሩ ይህን ሊያሳውቃቸው ይገባ እንደነበርም በፍርድ ቤቱ ሂደት ተመልክተዋል። ዳኛው ሪድ ኦክኖር ቀጣዩ እርምጃ በቀደመው ድርድርና ስምምነት ይህ መሆኑ ያልተነገራቸው ቤተሰቦች ምን መፍትሄ ይሰጣቸዋል የሚለው ውሳኔ መሆኑን መግለጻቸው ተነግረዋል። አንዳንዶቹ ቤተሰቦች ቀደም ሲል የነበረው ስምምነት እንዲሰረዝ የሚፈልጉ መሆኑን በአሶሺየትድ ፕሬስ ዘገባ ተገልጸዋል። በጣሊያን የቀኝ አክራሪ መሪ የሆኑት ጆርጃ ሜሎኒ የመጀመሪያዋ ሴት ጠቅላይ ሚኒስትር በመሆን ዛሬ ቃለ መሃላ ፈጽመዋል። መንግስታቸው ከሁለተኛው የዓለም ጦርነት በኋላ በጣሊያን የመጀመሪያው የቀኝ አክራሪ መር መንግስት ይሆናል ሲል አሶሴትድ ፕሬስ ዘግበዋል። በፕሬዝዳንታዊው ቤተ መንግስት ከፕሬዝደንቱ ፊት ቀርበው ቃለ መሃላ የፈጸሙት ሜሎኒ የጣሊያን ወንድሞች የተሰኘው ፓርቲያቸውን ከተባባሪዎቻቸው ጋር ሆነው የመሰረቱት የዛሬ አስር ዓመት መሆኑ ተመልክተዋል። ባለፈው ወር ምርጫ ትልቅ ድምፅ ማሰባሰብ የቻለው የጣሊያን ወንድሞች ፓርቲ የኒኦ ፋሽስት መሰረት ያለው ሲሆን ከሌሎች ቀኝ አክራሪ ፓርቲዎች ጋር የተቀናጀ መሆኑ በዘገባው ተመልክተዋል። ዩናይትድ ስቴትስ ውስጥ የሪፐብሊካኑ ፓርቲ ብሔራዊ ኮሚቴ ከጥቅምቱ የአጋማሽ ጊዜ ምርጫ በፊት የሚደረጉ የምርጫ ዘመቻዎችና የገቢ ማሰባሰቢያ ኢሜል ልውውጦችን እያፈነ ነው ሲል በግዙፉ የቴክኖሎጂ ኩባንያ ጉግል ላይ ክስ መስርተዋል። ትናንት አርብ፣ ካሊፎርኒያ ውስጥ የተመሰረተው ክስ ንብረትነቱ የጉግል የሆነው የኢሜል መልእክት መለዋወጫ ጂሜል የኢሜይል አማካኝነት ድርጅቱ ፍትሐዊ ባልሆነ መልኩ በሪፐብሊካን ፓርቲ ላይ አድሏዊ ተጽዕኖ ይፈጽማል ብለዋል። በተለይም ወሳኝ በሆኑና በምርጫ ወቅት ተለዋዋጭ ድጋፍ በመስጠት በሚታወቁ ክፍለ ግዛቶች የሚገኙ መራጮች ላይ የሚደረገውን የገቢ ማሰባሰቢያና ወጣችሁ ምረጡ የሚል መልእክቶችን እንደ ብልሹ መልእክቶች በመፍረጅ ወደ መጣያው ቅርጫት ወይም ስፓም ውስጥ በመክተት በፓርቲው የምርጫ ዘመቻ ላይ ተጽዕኖ ያሳድራል ሲል ከሷል። ጉግል ክሱን ያስተባበለ ሲሆን ፖለቲካዊ ወገንተኝነትን መሰረት በማ ለማድረግ የኢሜይል ልውውጦችን አያጣራም ብሏል። የጉግል ቃል አቀባይ የጂሜይል ስፓሞች የሚያመለክቱት የተጠቃሚዎችን ምርጫና እርምጃ ነው ማለታቸውን የአሶሲየትድ ፕሬስ ዘገባ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳርት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 12 ቀን 2015 ዓ ም ዝግጅታችንን ነው። በድጋሚ መልካም ምሽት እመኛለሁ። ክብራትና ክብራን አስተናጋጃችሁ እንግዶል ነኝ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ዘወትር ከሰኞ እስከ ዓርብ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ አሁን በቅድሚያ ወደምናቀርበው ዘገባችን እናልፋለን። የውጭ ጣልቃ ግብነትንና ሕወሓትን ያወገዙ ሰልፎች ዛሬ በተለያዩ የኢትዮጵያ ከተሞች ተካሂደዋል። አዲስ አበባ ውስጥ የወጡ ለአሜሪካ ድምፅ አስተያየታቸውን የሰጡ ሰልፈኞች በተጠራው የሰላም ንግግር ላይም ሀሳቦቻቸውን አካፍለዋል። ከውጭ ጣልቃ ገብነት ጋር ተያይዞ የመንግስቱ ደጋፊዎች የሚያነሷት ዩናይትድ ስቴትስ ክሶቹን ታስተባብላለች። በሌላ በኩል የህግ መወሰኛ ምክር ቤቱ የውጭ ግንኙነት ኮሚቴ ሰብሳቢ ሴኔተር ባብ ሜኔንዴዝ የባይደን አስተዳደር ኢትዮጵያን ለአስራ ስምንት ወራት ጊዜያዊ የከለላ ፍቃድ ዝርዝር ውስጥ ማስገባቱን አድንቀዋል። ሰልፉን የተከታተለው ኬኔዲ አባተ በኢትዮጵያ ጉዳይ የዛሬን ውሎ አጠቃላይ ገጽታ በተከታዩ ዘገባ አካተዋል። ዛሬ ጥቅምት 12 2015 ዓም ሰልፍ አዲስ አበባና ሌሎችም ከተሞች ላይ የተካሄደው ለኢትዮጵያ ቆማለሁ ድምጼንም አሰማለሁ በሚል መሪ ቃል ነበር። ሰልፈኞቹ ህወሓትን አውግዘዋል። ያልተገባ ያሉትን የምዕራብ ሀገሮች ጣልቃ ገብነትም ተቃውመዋል። የሙያና ሲቪክ ማህበራትና የፖለቲካ ፓርቲዎች የጋራ ምክር ቤት እንደ ጠሩት በተነገረው በዚህ ሰልፍ ላይ ከታዩት መፈክሮች መካከል ለዘላቂ ሰላም ህወሓት ትጥቂፍታ በሰብአዊ እርዳታ ስም ጣልቃ ገብነት ይቁም ውድድር ስም የህወሓትን ዕድሜ ማራዘም ይብቃ ሉዓላዊነታችን ይከበር የሚሉ ይገኙበታል። ከሰልፈኞቹ መካከል አስተያየታቸውን የሰጡን ነበሩ። ዘነበ አለሙ እባላለሁ። እዚህ የመጣውበት ዋነኛ ምክንያት ያው ሀገራችን ኢትዮጵያ በታላቅ ፈተና ላይ ነው ያለችው። ትልቁ ፈተናዋ ማነው? ያው የምዕራባውያን በተለያየ በኩል ያው እጅን አገር ሉዓላዊነቷን ለመንካት ለመድፈር ተቀናጅቶ እየሰሩበት ባለ ወቅት በዚህ ሰዓት እዚህ ጋር ለአገሬ ድምጼ ለማሰማት ነው የመጣሁት። ክፍል እባላለሁ የመጣሁት የመከላከያ ሰራዊታችን በድል እየተጠናቀቀ ስለሆነ ድምፃችንም እንዲሰማ በውጭ ሀገራቶች የሚመጣ ብን ተጽዕኖ ለመቃወም ነው የወጣሁት። ሀፍታሙ ተረፈ እባላለሁ። አዲስ አበባ ኖሬ ነኝ። ይህ ትግራይ ህዝብ በረሀብ ና በመከራ እየተሰቃዩ ያሉት በዋት የጦርነት መንስኤነት ነው። በዚህ በሰሜኑ ክፍል ስንመለከት አብዛኛው የሰው ሜናሪዎች በመፈናቀል ሰብል አዝምረው ለመኖር ተቸግረው እየተገደሉ ህጻናት መከራቸውን እያዩ በአሰቃቂ ሁኔታ እየተገረፉ እየተገደሉ ያሉት። ይህንን ማስቆም ካለበት የውጭ መንግስት ጣልቃ መግባት ካለበት በነሱ ላይ ህወቶች፣ ይህንን መጥፎ ስራ እንዳይሰሩ ሊያስቆምልን ይገባዋል። ስሜ ሰለሞን አሰፋ ወዳጆ ይባላል። የባይደን አስተዳደር፣ የአውሮፓ ህብረት የሚያደርጉብንን ተጽዕኖ እጃቸው ከኛ ላይ እንዲያነሱና የልማታችን እንቅፋት እንዳይሆኑ ጥሬን ለማስተላለፍ ነው። ምርኬ ለካባላለው ባላለው ከአራዳ ክፍለ ከተማ ከሀገራችን ላይ ምዕራባውያን ጠቅላላ እጃቸውን ከኛ ላይ ያንሱ። ለወያኔዎች የሚያደርጉትን ነገር እጃቸውን የቆጥቡ፣ እጃቸውን ያንሱ። እኛ እራሳችን ራሳችን ጣልቃ ሳይገባብን ራሳችን መስማማት እንችላለን። በአዲስ አበባው ሰልፍ ላይ የተናገሩት የከተማይቱ ምክትል ከንቲባ ዣንጥራር አባይ የህወሀት ደጋፊዎችና ለኢትዮጵያ መዳከምና መፍረስ አቅዳችሁ የምትሰሩ ላሏቸው የምዕራብ ሀገሮች ሉዓላዊነታችንን አትድፈሩ፣ ጣልቃ አትግቡብን፣ የውክልና ጦርነታችሁን አቁሙልን ብለዋል። ካልተገባ ጣልቃ ገብነትና ህወሀትን ከመደገፍ ጋር በተያያዘ ክስ ከሚቀርብባቸው ሀገሮች መካከል አንዷ የሆነችው ዩናይትድ ስቴትስ ክሱን በተደጋጋሚ አስተባብላለች። የአገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በቅርቡ በሰጡት መግለጫ ላይ እኛ የምንወግነው ነው ለሰላም ነው ማለታቸው ይታወሳል። ከማንም የውጭ ኃይል ድጋፍ እንደማይደረግለት የሚገልጸው ህወሀት ደግሞ ይልቁንም በኤርትራ ጦር ይደገፋል የሚለውን የኢትዮጵያን መንግስት በተደጋጋሚ መወንጀሉ ይታወቃል። ጦርነቱን ሊያስቆም የሚችል እርምጃ አልወሰዱም ሲል ዓለም አቀፉን ማህበረሰብም ሞቅሷል። ሰው ሰልፍ እንዲወጣ የተደረገው በግዳጅ ነው የሚሉ አንዳንድ ጭምጭ ጭምታዎች መሰማታቸውን በመንተራስ ለማጣራት በተለያዩ አካባቢዎች ጥረት ባደርግም ይህንን የሚያረጋግጥ አስተያየት የሰጠ ሰልፈኛ ለጊዜው አላገኘሁም። በዛሬው የአዲስ አበባ ሰልፍ ላይ አስተያየታቸውን የሰጡን ታዳሚዎች የኢትዮጵያ መንግስትና ህወሀት ከነገ በስቲያ ጥቅምት 14 ደቡብ አፍሪካ ውስጥ ይጀምራሉ ተብሎ የሚጠበቀውን የሰላም ውይይት በተመለከተም የተለያዩ ሀሳቦችን አንጸባርቀዋል። በድርድር የሚባል ውሸት ነው። ዘመናችን በሙሉ ያየነውን በህይወታችን የተመለከት ነው ድርድር የሚባል በፍት ድርድር ቆንጆ ነው። ለኢትዮጵያ ያስፈልጋለ። ሰላም እና እንትን ድርድር ቆንጆ ነው። ያ ኢትዮጵያ ናቸው። የትግራይ ህዝቦች በአብዛኛው እየተጎዱ ያሉት በማይረቡ ባንዳዎች ነው ተላላኪ ባንዳዎች ነው። ለእነሱ ብለን የትግራይን ህዝብ አንጎዳም። ድርድር ግዴታ ያስፈልጋል። ግን ድርድሩ እንዳለ ሆኖ ጣልቃ ገብነት አውሶ ምዕራባውያንና አውሮፓኖች በማያገባቸው ገብቶ ሀገራችንን ሊበትኑ ኢትዮጵያ እንደ ኢትዮጵያ እንዳትቀጥል የሚያደርጉትን ሀይሎችን እንድቃወሙ ይወጣሉ። ድርድሩ እንዳለ ቆንጆ ነው። ድርድር የሚባለው ነገር እነሱ ሞተው መነሻቸው ነው፣ ማገገሚያ ነው ድርድሩ። ለሀገራችን የሚጠቅመንን ነገር እንቀበላለን። ለትግራይም ህዝብ የሚጠቅም ለኢትዮጵያም ህዝብ እንቀበላለን። በተረፈ የውጭ እጅ ጣልቃ ገብነትን አንፈልግም ተቀብለንም አናቅም የራሳችን ጉዳይ በራሳችን መፍታት የምንችል ብቁ ዜጎች ነን ኢትዮጵያውያን ድርድርንና ሰላምን ይወዳሉ ለድርድር ረጅም ጊዜ እድል ተሰጥቷል አሁን ግን በመጨረሻ ላይ በእምቢተኝነታቸው የተነሳ ለድል በተቃረብንበት ጊዜ የአውሮፓና የአሜሪካን የባይደን አስተዳደር ከዚህም ከዛም እየተራወጡ በድርድር ስም ጦርነቱን ለማስረዘም የሚያደርጉትን ጥረት መቃወም አለብን። ሁሌ ሰላም ሰላም ሲባል ወደ ሰላም እኛ ስንሄድ እነሱ ደግሞ የራሳቸውን ስራ እየሰሩና ወገኖቻችን እየጨረሱ ስለሆነ ሰላምን እንፈልገዋለን። በትክቱ ሽምግል እናካለ ማለት ነው። ሰላምን እንፈልጋለን። ማንም ወገናችን እንዲሞት አንፈልግም። የትግራይ ሕዝብ እኛ ወገን ስለሆነ እንዲሞት አንፈልግም። በትክክል ከተናደርም መፍ ይኖራል من سیست و از مموت ها در رو بگیرم و በአፍሪካ ሕብረት መሪነት የሚደረገውን የሰላም ንግግር እንደሚቀበሉና ተደራዳሪዎቻቸውን ወደ ደቡብ አፍሪካ እንደሚልኩ ፌዴራሉ መንግስትም ህወሀትም መግለጻቸው ይታወቃል። ጦርነቱ መፍትሄ የሚያገኘው በንግግር ብቻ እንደሆነ ደጋግማ የገለጸችው ዩናይትድ ስቴትስ በበኩሏ ለሰላም ንግግሩ ስኬታማነት ድጋፍ እንደምታደርግና ሂደቱን በማገዝ በንቃት እንደምትሳተፍ ትናንት ባወጣችው መግለጫ በድጋሚ አረጋግጣለች። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በኢትዮጵያ ጉዳይ ላይ ትናንት በዝግ ያደረገው ስብሰባ ያለ ስምምነት መጠናቀቁን ተከትሎ ከስብሰባው እንደወጡ አስተያየት የሰጡት በድርጅቱ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ምክር ቤቱ የጋራ መግለጫ በማውጣት ላይ አለመስማማቱ ተስፋ አስቆራጭ ነው ብለዋል። የተመድ ዋና ጸሐፊ በዚህ ሳምንት ያሉትን ተውሰው በኢትዮጵያ ያለው ሁኔታ ከቁጥጥር ውጭ እየሆነ ነው ያሉት ግሪንፊልድ ሁሉም ወገኖች በአፍሪካ ሕብረት መሪነት የሚካሄደውን የሰላም ንግግር እድል ተጠቅመው በቁም ነገር በመነጋገር የኢትዮጵያን ሕዝብ ችግርና ስቃይ እንዲያቆሙ ማድረግ ወሳኝ ነው ካሉ በኋላ ዩናይትድ ስቴትስ የዚህን ግጭት እልባት በሚያደናቅፉ ላይ ተገቢውን እርምጃ ለመውሰድ ዝግጁ ነች። የሰብአዊ መብት ጥሰቶችን የፈጸሙትን ተጠያቂ ለማድረግም ቆርጠን ተነስተናል ብለዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ባብ ሜኔንዴዝ ደግሞ የባይደን አስተዳደር ኢትዮጵያን ለ18 ወራት ጊዜያዊ የከለላ ፈቃድ ዝርዝር ውስጥ ማስገባቱን አድንቀዋል። ኢትዮጵያ ውስጥ እየተካሄደ ባለው የጦር ግጭትና የምግብ እጥረትን፣ ጎርፍን፣ ድርቅን፣ መፈናቀልን በሚያስከትሉ ምክንያቶች ዩናይትድ ስቴትስ ውስጥ ያሉና ወደ ሀገራቸው ያለ ችግር መመለስ የማይችሉ ኢትዮጵያውያን የሀገራቸው ሁኔታ እስኪረጋጋ ለ18 ወራት መቆየትና መስራት እንዲችሉ የተፈቀደ መሆኑን የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ትናንት ማስታወቁ ይታወሳል። አፋጣኝ የተኩስ አቁም ላይ ለመድረስ በኢትዮጵያ ያለውን ግጭት ለማስቆም ተጠያቂነትን ለማረጋገጥ ማዕቀብን ጨምሮ ሁሉንም መሳሪያዎች መጠቀም አለብን ያሉት ሴና ሴናተር ባብ ሜኔንዴዝ በአሁኑ ጊዜ በዩናይትድ ስቴትስ ለሚገኙ ኢትዮጵያውያን በሰላም ወደ ሀገራቸው እስኪመለሱ ድረስ የሚደረግላቸውን ጥበቃ ማራዘም አስፈላጊ ነው ብለዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የትምህርት ሚኒስቴር የ12ተኛ ክፍል መልቀቂያ ፈተና ላለፉት ሁለት ሳምንታት ሲሰጥ ቆይቶ አጠናቋል። ይህ ወቅት ታዲያ ተማሪዎች ከውጤት በኋላ የሚገቡባቸውን ከፍተኛ ትምህርት ቤቶች በተመለከተ ከቤተሰብና ከሚያውቋቸው ጋር የሚያቅዱበት ወቅት ሲሆን ጥቂት የማይባሉ ወላጆችና ተማሪዎችም በተለያዩ የሀገሪቱ ክፍሎች ባሉ ግጭቶች የተነሳ ከክልላቸው ውጭ ቢመደቡ እንደማይሄዱ እየተናገሩ ይገኛሉ። ኤደን ገረመው በዚህ ዙሪያ የሚንሸራሸሩ ሀሳቦች ምን ይመስላሉ ስትል የዘንድሮ የ 12ተኛ ክፍል መልቀቂያ ፈተና ከወሰዱት ሳሙኤል ብርሃኑና ፍሬዘር ጌትነትን ከባህር ዳር እንዲሁም ኮርሳ አበራን ከአምቦ አነጋግራለች። ቀጥሎ ይቀርባል። እንደ ኤሮፓያን አቆጣጠር በ2020 ዓ ም የመብቶችና ዴሞክራሲ እድገት ማዕከል የተሰኘ ተቋም በዩኒቨርሲቲዎች ውስጥ የሚካሄድ ግጭትን በተመለከተ አንድ ጥናት አቅርቦ ነበረ በ2012 ዓ ም የኢትዮጵያን አቆጣጠር ከመስከረም እስከ የካቲት ወር ድረስ በከፍተኛ የትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች የተመለከተው ይሄ ጥናት ጥናቱ ባተኮረባቸው ስድስት ወራት ውስጥ ብቻ የአስራሁለት ተማሪዎች ህይወት በዩኒቨርስቲዎች ውስጥ ማለፉን ሀምሳ ሰባት ተማሪዎች ደግሞ ለከባድና ቀላል ጉዳት መጋለጣቸውንና የተለያዩ የትምህርት መስተጋገሎች በተለያዩ ዩኒቨርስቲዎች ውስጥ መከሰታቸውን አመላክቶ ነበር። ከዛን ጊዜ አንስቶም በዩኒቨርስቲዎች ውስጥ ተማሪዎች የ የአስራሁለተኛ ክፍል መልቀቂያ ከወሰዱ በኋላ የሚመርጧቸው ትምህርት ቤቶች ላይ ወይም ደግሞ መሄድ የሚፈልጉባቸው ዩኒቨርስቲዎች በክልላቸው ውስጥ እንዲሆኑ አይነት አዝማሚያ ማሳየታቸውን የተለያዩ ባለ ባለሙያዎች ይጠቁማሉ። ይህንን በተመለከተ በምሽቱ ውይይት እናደርጋለን። በስልክ መስመራችን ላይ ሶስት ወጣት እንግዶች አሉ። የአስራ ሁለተኛ ክፍል ተማሪዎች ናቸው። የመጀመሪያው እንግዳዬ ሳሙኤል ብርሃኑ ይሰኛል። ከባህር ዳር ነው የደወልንለት የአስራ ሁለተኛ ክፍል ተማሪ ነው። ሳሙኤል ጤና ስጥልኝ፣ እንደምን አመሸ? እሺ ሳሙኤል፣ ጥራችንና ክብረት ስለመጣ እጅግ አብዝቼ አመሰግናለሁ። ሁለተኛው እንግዳይም እንዲሁ ከአማራ ክልል ከባህር ዳር ነው። ፍሬዘር ጌትነት ይሰኛል። ፍሬዘር መስመር ላይ ያለ ጤና ስጥልኝ፣ እንደምናመሸ። ሶስተኛው እንግዳይ ደግሞ ኮርሳ አበራ ይሰኛል። ከኦሮሚያ ክልል ከአምቦ ከተማ ነው። የአስራ ሁለተኛ ክፍል ተማሪ ነው። ኮርሳ፣ እንደምናምሸ ወደ ውይይታችን ነው የምንሻገረው። እንግዲህ በቅድሚያ ሁላችሁም ፈተናችሁን ስለጨረሳችሁ የጭንቀቱን ወቅት ስላለፋችሁት እንኳን ለዚያ በቃችሁ ላለው። ከሳሙኤል ልጀምር። የአስራሁለተኛ ክፍል ፈተና ወስዳችኋል። ይሄ መልቀቂያ ፈተና እንዴት ነበር? በተለይም ደግሞ ዘንድሮ ለየት ባለመልኩ ዩኒቨርሲቲ ውስጥ ነው የተሰጠው፣ ወይም ደግሞ የተለያዩ ተቋማት ውስጥ ሄዳችሁ ነው የተፈተናችሁትና እንደታሰበው የፈተና ስርቆትና ኩረጃ ቀንሳል ወይ? አመሰግናለሁ። ቆንጆ ነበረ። አሪፍ ነው አሰጣጡ፣ አሪፍ ነው ምክንያቱም ከበፊቱ የተሻለ ነው። አንድ ተማሪ የደከመበትን የለፋበትን በራሱ አቅም ስለሚያሳውቀው አሪፍ ነው። ከዚህ በተሻለ እንዲሰራ እጠይቃለሁ እንጂ እንደ ዘንድሮ ፈተናው በጣም ቆንጆ ነው። ምክንያቱም አንድ ተማሪ የለፋበትን የሚያገኝ፣ ከሰው መጠበቅ የለም። መልካም እንግዲህ፣ ወደ ፍሬዘር ደግሞ እንሻገር። ፍሬዘር፣ የአንተስ ተሞክሮ ምን ይመስላል? የዘንድሮን ፈተና አሰጣጥ እንዴት ታየኸው? የዘንድሮ የፈተና አሰጣጥ በዩኒቨርሲቲ መሆኑ በጣም ጥሩ ነገር ነው። በጣም በጥሩ ሁኔታ ነው እየተካሄደ የነበረው። በቃ አንድ ሰው አንድ ተማሪ በተዘጋጀበት ልክ ሰርቶ እንዲወጣ ነው የሆነው። ኩረጃን የመከላከል ስራ ተሰርቷል። በጣም አሪፍ ነው የሆነው። ጥሩ ነው። ፍሬዘር ባለፈው አመትም ይሄንን ፈተና ትፈትነህ ነበር አይደል? አዎ። እስቲ አነጻጽረህ ንገረኝ፣ አጠር አድርገህ እንደው ሳናስረዝመው፣ የበፊቱ ፍሬዘር ሳሚን ጋር ሁለት ና ተመሳሳይ ማብር ሳሚ ሁለት ለሁለተኛ የተፈተነ ነው ያለ ነው ኤግዛም ማለት ነው። ስለዚህ ስናንጻጽፍ ከዘንድሮ እናካም ነው። የዘንድሮ በጣም ነው የሚያምረው። በቃ ሰው የዘረው ነው የሚያጭለው ጥሩ ነገር ነው የሚሆነው ለወደፊትም የቀጣይነት ቢኖሩ የሚፈጣል ነው ያለኝ እኔ። እሺ ሶስተኛው እንግዲህ እንግዲህ ኮርሳ እሱም ደግሞ ከአምቦ ነው ከኦሮሚያ ክልል ኮርሳ። የአንተስ ተሞክሮም ይመስላል የዘንድሮውን ፈተና እንዴት አየኸው? ዘንድሮ ፈተና በጣም

ሌላም ክልል ቢደርስ ችግር የለብህም። እሺ መልካም ፍሬዘርስ፣ እሳይ ጥያቄ በተመሳሳይ እንዳለ ነው። እዚህ ቢሆን ጥሩ ነው ግን ሌላም ቦታ ብሄድ ችግር የለብኝ። ዚ የሳሙኤልን የምንስማ እና ሳሙኤል፣ አሁን ውጤት ሲመጣ የት ዩኒቨርሲቲ ለመሄድ ትፈልጋለህ? እኔ በሱ ስቃድ ብቻ ውጤት ይምጣልኝ እንጂ በአንድ በዘጠኙ ክልሎችን የመማር ፍላጎት አለኝ። ምክንያቱም ዘጠኙ ክልሎች በደም ወንድሞች ናቸው። ችግር የለውም። እኔ በፖለቲካ ወይም በሌላ በጠናቻ ክልል መለየት እና ገንጠን አቁም ስለማልችል ስለማልፈቅድ ምክንያቱም እኛ እንደተማር ነው በሁሉም ቦታ መስራት የመማር መብት ምስካለን ድረስ እንደዛ ብየና ነው ብ ብቻ ንጠድቀው ውጤት ይምጣለን እንጂ የትም ዩኒቨርሲቲ ቢሆን በተመደፉበት ምህጌ መማር ፍላጎት አለ። መልካም ጥሩ ብላችኋል። እንግዲህ ሁላችሁም ግን ባለሙያዎች እንደሚሉት አንዳንድ ተማሪዎች እንደሚሉት ብዙ ጊዜ ስጋት አለ። በተለይ በአሁኑ ወቅት በተለያዩ ቦታዎች ግጭቶች አሉ። በኦሮሚያም በአማራም ክልል ግጭቶች አሉ። በቤኒሻንጉልም እነዚህን ግጭቶች በመፍራት ተማሪዎች እነዚህ አካባቢ ላይ ያሉ ዩኒቨርሲቲዎች መሄድ አይፈልጉም። በተለይም ደግሞ ከሌላ ክልል የመጡ ተማሪዎች፣ የአማራ ክልል ተማሪዎች ወደ ኦሮሚያ፣ የኦሮሚያ ክልል ተማሪዎች ወደ አማራ፣ ወደ ትግራይ። በእርግጥ ትግራይ አሁን ከዚህ ውጭ ናት። ግን እንደዚህ አይነት ነገር አለና ይህንን ነገር ሰምታችኋል ወይ? ከአካባቢያችሁ ከጓደኞቻችሁ እንደዚህ አይነት ስጋት ሰምታችኋል ወይ? ሳሙኤል፣ እስቲ ከአንተን ጀምር። ያሉ አይደለም ተማሪዎች ብቻ ሳይሆን ወላጆችም ሌላ ቦታ ልጆችን አንሰዳቸው የሚሉ ወላጆች አሉ። ግን ይህ እውነት አይደለም፣ ምክንያቱም አዋጭነት አይደለም። እስከ መቼ ነው እኔ በአማራ ክልል ብቻ ተምሬ በአማራ ክልል የምሰራው እስከ መቼ ነው የሚለው ጥያቄውን መርስ ስለማይኖረው እንጂ ይላሉ። ግን ይህ እስከ መቼ ነው የሚለው ነገ ለምን ጥያቄ ነው። አንተ ስጋት የለብህም። ለምሳሌ ደዋይ አምጣውና በሰላም እየተማርክ አንድ ቀን ግጭት ቢፈጠር ብለ አስበ አታውቅም። አሁን የምትሄድባቸው ዩኒቨርሲቲዎች ውስጥ ሳሙኤል ችግር ሊፈጠር ይቻ። የሰው ልጅ ነው እኮ ሌላ ሀገር ሳይሆን በህይወት በቤት ላይ ቤት ላይ ቁጭ ችግር ይፈጠራል። ስለዚህ የተፈጠረውን ችግር ደግሞ ፈተና ነው ብሎ ፈተናውን በብቃት መወጣት እንጂ ከሌላ ክልል ችግር ይፈጠራል ብሎ የሰው ልጅ ህይወቱን ገድቦ አይኖርም በክልልና በግጭት እሺ ፍሬዘርስ የአንተ አስተያየት ምን ይመስላል አንተ ከጓደኞች ወይ ከወላጆች ከተለያዩ አካላት በዙሪያ ካለሰው የሰማኸው ነገር አለ ወይ በዚህ ዙሪያ ስጋት ያለባቸው ሰዎች አሉ ወይ ወደ ተለያየ ክልሎች የመሄድ ቤንሻንጉል ሊሆን ይችላል ኦሮሚያ ሊሆን ይችላል ግጭት አለባቸው የሚባሉ አካባቢዎች ላይ የመሄድ ፍላጎቱ እና ድፍረቱ ምን ያህል ነው ትላለህ አሁን ባለበት ሁኔታ ያለ ሲቪል ዋር ነው። አሁን በአጠቃላ ያለ ያለ ኢትዮጵያ ላይ ያለው ነገር በዚህ በተበስቆነት ጉዳይ ቤተሰብ ሊሰደኝ ይችላል ብያል አስብ በመጀመሪያ ደረጃ ሌላ ቦታ ማለት ነው። በቤተሰብ ምክንያት ሊሆን ይችላል ልቀር የምችለው እንጂ ወደ ሌላ ቦታ ራቀኝ ወ ዚህ ምክንያት እቀራለሁ የሚል ሀሳብ የለግኝ ነው። እስቲ የቤተሰቦችህን ስጋት ንገረኝ። ከምን የመነጨ ነው? መቼ ነው እንደዚህ አይነት ውሳኔ ላይ የደረሱት? አሁን በየቦታው አማራ ሞተ እንደዚህ የሚባል ነገር አለ፣ እየሞተ ነው ነገሩ። በእነሱ ኬዞች ምክንያቶች ደግሞ አለ። እንደ አይነት ነገር ሲፈጠር ቤተሰብ ያስባለ ልጅና በሱ ጉዳይ ነው እየመስበ። ምናልባት ፍሬዘር፣ አሁን አንተ ከአዲስ አበባ ወይም ደግሞ ከምትፈልጋቸው ክልሎች ውጪ እነዚህ ቤተሰቦች ስጋት ያደረባቸው ክልሎች ላይ አንተ ለመሄድ ታስባለህ፣ ግን ቤተሰቦች ቢያስቀሩህ ያለህ አማራጭ ምንድን ነው? እዚህ መማር ነው። አኮሌጅ ማለት ነው። ታዲያ የግል ማለት ነው። ቤተሰብ ይህንን የማድረግ አቅም አለው? ፍሬዘር ቤተሰብ እንደዛ ነው የሚያስቡት። እሺ፣ ወደ ኮርሳ ልምጣ። ኮርሳስ አንተ ቤተሰቦች ወይም ደግሞ አንተ በዙሪያ ያሉ ሰዎች በተለያዩ አሁን ግጭት ባሉባቸው ክልሎች እና ቦታዎች ላይ ብትመደብ አንተን ይልኮሃል ወይ ወይም አንተስ ብትሆን ደፍረት ይሄዳለህ ወይ? ምን አይነት ስጋትና ክርክሮች ውሳሉ ውስጥ ያጋራል። በመጀመሪያ እኔ በሰላም ደግሞ ለመማር ምንግም ንግግ ነው እስቲ ምንድን ነው እሱ? የሚያስፈራ ግልጽ ሆነ ስለተናገርክ በእርግጥ አመሰግናለው። ኩርሳ ምን አይነት ስጋቶች ናቸው ያሉብህ? አሉ በኢትዮጵያ ውስጥ ያን እንደሚታወቀው ብዙ የታሪክ ቁርሾች አሉ። ከዛ አንጻር በተደጋጋሚ እንደሚታወቀው በተለያዩ ቦታዎች ግጭቶች ስለሚነሱ በዛ እንደ አይነት ግጭቶች ይነሳል ብዬ በማስባቸው ቦታዎች ላለመማር እንወስናለን። ፋሚሊም አይነተኝም በተረጋ ጋብን ደግሞ ከአካባቢ በአካባቢ ደስ የሚመጡ ልጆች የሚሰማቸው ነገሮች ስላሉ ለመሄድ የብዳ ያው ኮርሳ እንደተናገረው የደህንነት ስጋት ስላለበት በዋናነት መሄድ አይፈልግም። እናንተ ደግሞ ስጋቱ ቢኖርባችሁም እንሄዳለን ብላችኋል፣ ፍሬዘርና ሳሙኤል። እስቲ ውይይታችንን ሰብሰብ ብናርገው በተለያዩ ዩኒቨርስቲዎች፣ በተለይም ደግሞ ግጭት ባለባቸው አካባቢዎች ውስጥ ስጋት አለ። ከዚህ አኳያ መንግስት ምን ቢያደርግ ደህንነት ይሰማችኋል? እንዲሁም ደግሞ እናንተን ወጣቶችንም ጨምሮ ቤተሰቦችስ ምን ማድረግ አለባቸው ትላላችሁ? ወደ መፍትሄው እንሂድ። ከሳሙኤል ልጀምር የምለው ማለት ነው። በሁሉም ቦታ የመማር ፍላጎትም አለ የመማር ሚወትም እስካለ ድረስ ግን ዳለት ግጭት ትምህርት ቤት ቦታዎች ስጋት ቢኖርም እኛም ወላጅም ስጋት ቢኖርም መንግስት ዘላጭ እርምጃ ሊወስድ ይገባል። አንደኛ እኛ ደግሞ ማነው ሁሉ በፌስቡክ በቴሌግራም ያለውን ነገር ውሸት መረጃ እያሯሯጥን ማሸበር የለብንም። ራሳችን ጋር ያልተን ይህን ችግር ለማረም መሞክር አለብን። ሁሉም ከመንግስት መጠበቅ የለብንም ራሳችን በራሳችን ማረብ ማረም ኖረብና ምክንያቱም አንድ ሰው ቤተሰቡ መምራት ጣላ ደለ አገር ስለዚህ ሁሉም ከመንግስት ጥገኛ የሆነ መንግስት ችግር ይፈታን ብቻ ሳይሆን እኛ የምንችለውን ነገር በአቅማችን እየፈታን ደግሞ እንዲፈታ የሚገባውን ጥያቄም ጥሩ ሀሳብ አንስተሃል፣ ሳሙኤል ላቋርጥህና፣ እዚህ ላይ የይዘብት ነግረኝ፣ ጥሩ ነው። መንግስት እንግዲህ በተለያየ ጊዜ መግለጫዎች፣ ማሳሰቢያዎች፣ ማስጠንቀቂያዎች ያወጣል። ዩኒቨርሲቲዎች ወይም የከፍተኛ ትምህርት ተቋማትን ግጭትን በተመለከተ ወጣቶች ኃላፊነት ተሰምቷቸው ከግጭቶች እንዲርቁ በሚሄዱባቸው ዩኒቨርሲቲዎች ውስጥም ደግሞ በትግስትና በመቻቻል ነገሮችን እንዲያሳልፉ በራሳቸው ምን አይነት ኃላፊነት መውሰድ አለባቸው ትላለህ? እሱንም አያይዘ ነገርኝ ሳሙኤል። ምን አይነት ኃላፊነት መውሰድ አለብን? ምክንያቱም አንድ ሰው ክፉ ነው ረባሽ ነው ካለ እኛ ከሱ ለመሻል ከሱ የሚሰራውን ስራ ባለመስራት እኛ ራሳችን መቆጠብ አለብን። ምክንያቱም ከሬ አሸባሪ ነው ከተባለ አሸባሪነቱን ካወቅን እኛ ደግሞ ከእሱ ድርጅት ለመቆጠብ ራሳችን ማወቅ፣ እኛ ጥሩ ነገር እየሰራን ለሌሎች አርአያ መሆን፣ መጥፎ ነገር እንኳን ሲያጋጥመን ቀስ ብለን በውይይት ተመካክረን በመፍታት እና ወደሚመለከተው አካል በሂደት በደረጃ ጠይቀን መፍትሄ ማግኘት ያስፈልጋል። ሁሌም ትኩስ መሆን መናገር አይልመድ ብል መለስለስ መጽሁ ማዳመጡ ይሻላል፣ ነው ለወጣቶች የሚማሳልፈው ምልክ ተረጋግተው በሰከነ መንገድ ጥያቄያቸውን መጠየቅ። መጥፎ ብሎ ሰው ማያነሱ ከሆነ ያንን ነገር እነሱ ለአለመድ ግን ራሳቸውን ከዛ መቆጠብ። ፍሬዘር፣ ወደ አንተ ልምጣ። ያው ሰዓታችን እያለቀ ስለሆነ ነው የመጨረሻ ሀሳብም ካለ አያይዘን እንድትናገር ትናገር እፈቅዳለሁ። ተመሳሳይ ጥያቄ ነው። መፍትሄው ምንድን ነው ትላለህ በወጣቶቹ? ከመንግስትም ከትምህርት ሚኒስቴርም ሆነ ከከፍተኛ የትምህርት ተቋማት ምን መደረግ አለበት? ምን መደረግ አለበት? በዩኒቨርሲቲ ደረጃ እየቁጣ ያለው የፈተና አሰጣጥ ቢቀጥል አሁን በኩረጃ ላይ ያሉ በኩረጃ ያለፉ ተማሪት ነው አሁን ዩኒቨርሲቲ ላይ የሚሄዱ እያስቸገሩ ችግር እየፈጠሩ ያሉ ማለት ነው። ስለዚህ አሁን በዩኒቨርሲቲ ደረጃ ያለው ነገር ቢቀጥልበት የተሻለ እውቀት ያለው ዜጋ ሊኖራታል አገሩት ማለት ነው። ስለዚህ ፈተና ሲሰጥ በዩኒቨርሲቲ ደረጃ ቢሰጥ አሁን ቀጣይነት ቢኖረው ይህን ሆን ይናበር ግጭትንስ በዩኒቨርሲቲዎች ውስጥ የሚነሱ ግጭቶችን ለማስቆም ወይም ደግሞ ተማሪዎች ሌላ ክልል ሄጃ አልማርም ወይም ወላጆች ልጆች ወደ ሌላ ክልል አልክም የሚለውን ስጋት ለመቅረፍ ምን መደረግ አለበት? ሁሉም ራሱን ጠብቆ የራሱን ትምህርት ተምሮ መምጣት። በቃ ሌላ ምን ያለ ነገር የለም። አሁን የዚህ መነሻ ያልኩት ሴት እያደረጉ የሚሄዱት ተማሪዎች ናቸው። ሁሉ ነገር እየፈጠሩ አሉ ላይ የተማረ ዜጋ እንደዚህ አይነት ነገር እውቀት ያለው ሰው ያደርግ ሊያደርግ የሚችለው ነገር በኩረጃ ያለፈ ተማሪ አስቸጋሪ ተማሪ ካስተዳደገ ጀምሮ አካባቢ ነው ማለት ነው። ስለዚህ ጸባያችን ማስተካከልን ትምህርታችን መማር የምንችልበት ነገር ሊቀጠል የተሻለ ዜጋ ተመርተ ይኖራታል ብዬ አስበለ ሀገራችን ማለት ነው። አመሰግናለሁ። ፍሬዘር ኮርሳ እንግዲህ ለአንተም የመጨረሻ ጥያቄ ነው። መፍትሄው ምንድን ነው? ሁሉም ባለድርሻ አካል ምን ማድረግ አለበት ትላለህ? ተም ሆነ የወላጆች ስጋት እንዲቀረፍ ለወደፊቱ፣ ያው እንግዲህ ሁሉም ማህበረሰብ ለሰላም ቅድሚ ያለበት ይኖርበታል ብዬ አስባለሁ። ከምንም ለም ሰላም ይቀድማል። ለተኛ ደግሞ ወጣቶች ያው አላማ አለን። ወደ ዩኒቨርሲቲ ሲሄድ ትልቁ አላማ መማር ነው መማር እስከሆነ ድረስ ደግሞ ለተለያዩ አላማ ራሱን አሳልፈ ሆነ የሆነ ባለቤት እንኳን ነገር ቢመለከተው እሱን ለሰላም ቅድሚያ ሰጥቶ መረጋጋት ራሱን ማረጋጋት በቃ ለአላማው መሞት አለበት። መሄዱ አላማ ነው። አላማውን ለማሳካት ሊኖርበት እንጂ ለሚፈጠሩ ነገሮች በጣም አመሰግናለሁ ውይይታችንን እዚህ ላይ እንደመድማለን እንግዲህ ዛሬ ስንወያይ የቆየ ነው ኢትዮጵያ አስራልታ ክፍል መልቀቂያና እንዲሁም ደግሞ የዩኒቨርሲቲ ድልደላን በተመለከተ ወጣቶች ያላቸውን አስተያየት ነው በቀጣይ ደግሞ ወላጆችን ይዘን የምንመለስ ይሆናል ተወያዮቼ ሳሙኤል ብርሃኑ ከባህር ዳር ፍሬዘር ጌትነት ከባህር ዳር እንዲሁም ደግሞ ኮርሳ አበራ ከአምቦ ነበሩ እንግዶቼ አብራችሁን ስለቆያችሁ እጅግ አብዝቼ አመሰግናለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ኮም መከታተል ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአት ቪኦኤ አምሃሬክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። የምሽቱ አስተናጋጅ እንግዶል ነኝ። በየዓመቱ በኢትዮጵያውያን ብሎም በአፍሪካውያን ሕይወት ውስጥ መልካም አሻራ ያኖሩ ባለሙያዎችን የሚሸልመው ኢምፓክት አዋርድ እስከ ሰሞኑ ተካሂዷል። በዚህ የእውቅናና የሽልማት ሥነ ሥርዓት ላይ የኢትዮጵያና የዩናይትድ ስቴትስ የተለያዩ ከተሞች ባለስልጣናት፣ የኪነ ጥበብ ሰዎችና አትሌቶች ተገኝተዋል። ሀብታሙ ስዩም የሽልማቱን ስነ ስርዓት ተከታትሎ ቀጣዩን ዘገባ አሰናድተዋል። በተለያዩ ዘርፎች ለሀገርና ለወገን የሚጠቅሙ የላቁ ስኬቶችን አስመዝግበዋል ተብሎ ለታመነባቸው ሰዎች ክብር የሚሰጠው ኢምፓክት አዋርድ በየዓመቱ በሰሜን አሜሪካ የሚደረግ የሽልማት ስነስርዓት ነው። በርከት ያሉ ትውልደ ኢትዮጵያውያን የአፍሪካ ማህበረሰብ አባላትና አሜሪካውያን የታደሙበት የዘንድረው ሥነ ሥርዓት የተካሄደው በኒው ካርልተን ከተማ ነበረ። ይህንን የሽልማትና የዕውቅና መድረክ ያሰናደው ደግሞ ኖቫ ኮኔክሽን የተሰኘው ተቋም ነው። ዶክተር ጋሻው አብዛ የተቋሙ ኃላፊ ናቸው። የኢምፓክት አዋርድ በህይወት ያሉ በማህበረሰባችን ዘንድ በተለያዩ ዘርፎች ተጽዕኖ አስተዋጽኦ ያደረጉ የማህበረሰባችን አካሎችን የምናስብበት የምናወድስበት፣ የምንዘክርበት ዝግጅት ነው። ዋናኛው አላማ ብዙ ጊዜ ሁልጊዜ ባይባልም ብዙ ጊዜ የሰፋ ተለምዶ የለንም። በህይወት ያሉ ሰዎች ለሚሰሩት ስራ እውቅና ሰጥተን ማበረታቻ የሚሆናል። ምናልባት ያንን ክፍተት ለመሙላት በሚል ስሜት ነው። ከሱ ጎን ለጎን ሁል ጊዜ በየዓመቱ የምናካሄደው የግራንድ አፍሪካን ራን አለ። በዛ ላይ የሚታደሙ እንግዶችን በዚህ ወቅት በሚመጡበት ጊዜ አብረን በጋራ ለማስኬድ ነው። ያንን የሚያደርገን ምንድን ነው? ኖቫ ኮኔክሽን ሲቋቋም ለትርፍ ያልተቋቋመ ድርጅት ሶስት ዓላማዎችን አንግቦ ነው የተነሳው። የመጀመሪያው የእኛን ወገኖች ማህበረሰባችንን የብሔራዊ እሴታችን የሆነውን አትሌቲክስ ተጠቅመን የመገናኛ መድረክ መፍጠር ነው። ሁለተኛው ባህላችንን የበለጠ ለማስተዋወቅ የሚቻለንን ድርሻ ለማበርከት ነው። ሶስተኛው ደግሞ እንዳልኩት በማህበረሰባችን በአፍሪካ ውስጥም በኢትዮጵያ ውስጥም እዚህም ሀገር ሆኖ የእኛን ወገኖች በሶስት መስክ አስተዋጽኦ ያደረጉ ሰዎችን የምንዘክርበት ነው። ዘንድሮ ላይ ከራሳቸው አልፎ ለሌሎች ፋይዳ ያላቸው ስራዎችን የሰሩ ለብዙሃን መነቃቃት ምክንያት መልካም ተምሳሌት እንደሆኑ የተነገረላቸው ግለሰቦች ተሸልመዋል። በንግድና ሥራ ፈጠራ ዘርፍ ለበርካታ ትውልድ ኢትዮጵያውያን የሥራ ዕድሎችን በመክፈት በዋሽንግተን ዲሲ ከተማ ውስጥ ባሉ ጉልህ ኢኮኖሚያዊ እንቅስቃሴዎች ውስጥ ባላቸው ሚናም ለሽልማት የበቁት ዶክተር ሄኖክ ተስፋዬ አንደኛው ተሸላሚ ሆነዋል። በጥቂት ፊልሞቿ በመዝናኛው ዓለም ጎልተው እየወጡ ካሉ አፍሪካዊ አሜሪካውያን መካከል አንዷ የሆነችው ንግሥት ልኬ ሌላኛዋ ተሸላሚ ነበረች። ሽልማቱ ስለፈጠረባት ስሜት ብሎም ከኢትዮጵያ ጋር የተያያዙ ሥራዎችን ለመሥራት ስላላት የመጪ ዘመን ዕቅድ ቀጣዩን ብላናለች። የህይወት ዘመኔ ግብ አፍሪካን በስራዎቼ አንድ ማድረግ ነው። ስለኛ ለዓለም መንገር ከእኛ አንጻር ታሪካችንን መተረክ ነው። ስለሆነም ይሄ ዝግጅት ይህ ጥረቴ ከፍተኛ ደረጃ ላይ የመድረሱ ማሳያ ነው። ይሄ ለእኔ ከኦስካርም የተሻለ ነው። ከኢትዮጵያ በቅርቡ ነው የተመለስኩት። ኢትዮጵያ ውስጥ ፊልም መስራት የሚቻልበትን ሁኔታ በተመለከተ የተለያዩ ንግግሮችን አድርጊያለሁ። በእርግጥ እስካሁን ኢትዮጵያንና ኢትዮጵያውያንን የተመለከተ ፊልም አልሰራሁም እንደምታ ቁት ፊልም ንግድም ነው። የመዝናኛው ኢንዱስትሪ ይሉታል። ኢትዮጵያ ውስጥ ያንን መገንባት አለብን። አሁን ግን ጊዜው ይመስለኛል። በ2023 ጠብቁ፣ እየመጣን ነው። በሀገር ውስጥም ሆነ በውጭ ሀገር ያሉ የኢትዮጵያ የኪነ ጥበብ ወዳጆችን መልካም መላሽ አግኘው። የረኛ የተከታታይ ድራማ ባልደረቦች ሌላኛዎቹ ተሸላሚዎች ነበሩ። ከኒው ካርልቶን፣ አሌክሳንድሪያና ዋሽንግተን ዲሲ ከተማ አስተዳደሮች የተበረከተላቸውን የእውቅና አዋጅ በህብረት ተቀብለዋል። ሽልማት ኃላፊነት መስራት ነውና እግዚአብሔር ሀገራችንን ሰላም ካደረገንን ተባብረን አፍሪካንም ኢትዮጵያንም ትልቅ እናረጋታለን። መልሰን ቦቷ ሀገርን የሚወድ ሰው ህዝብ ይወዳል። ሀገር ሰው ነው። ስለዚህ በፍቅር ተባብረን አንድ ከሆንን አፍሪካችንን እናሳድጋለን የምንወዳት ኢትዮጵያችን። የምንፈልግበት ቦታ እና ደስታ ካለን እኛ በሙያ ጓደኞች ይዙ በጣም ትልቅ ራይ ሰንቀናል እና ዶክተር ይህንን እውን ታደርጋለን። ይ ከእኛ ጋር አብረን በመስራት እነትይ ሁላችሁ እጅግ በጣም ተስፋለን እና እግዚአብሔር ያክብራችሁ፣ ከልብ እናመሰግናለን። ሌላው የዘንድሮ ኢምፓክት አዋርድ ወይንም የተጽዕኖ ፈጣሪዎች ሽልማት ተሸላሚ የኦሎምፒክ ባለድል የበርካታ ዓለም አቀፍ ክብረ ወሰኖች ባለቤት የሆነው አትሌት ቀነኒሳ በቀለ ነው ቀነኒሳ ሽልማቱ ስለፈጠረበት ስሜት ይህንም ብሎናል እንግዲህ ያው ጥሩ ለሰሩት እንደዚህ እውቅና ስትሰጥ ሌሎችም ደግሞ ወጣቶችን በማበረታታትና ወደፊት ትልቅ ነገረጃ እንዲደርሱ ትልቅ ስራ እንዲሰሩ ለሀገራቸውም ለራሳቸውም የሚያበረታታ ነው እና ያው እውቅና የሚሰጠው ይሄ ፕሮግራም ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉት እንደዚህ በአካል ተገናኝቶ ተቀራርቦ እንደዚህ ይህንን ትኩረት ሰጥቶ ይህን ፕሮግራም ማዘጋጀታቸው፣ ይህንን እውቅና መስጠታቸው በጣም የሚያስደስት ሌሎቹም ያው የሚያስደስት ነው ብዬ ገምታለሁ። አንደኛ በማሰባሰብ ደረጃ ያው ኢትዮጵያኖች እንዲሰባሰቡ፣ እንዲተሳሰቡ፣ እንዲከባበሩ እንዲፈቃቀሩ የሚያደርግ ፕሮግራም ነው እና ከዛ አንጻር በጣም ደስ ብሎኛል። ለሁሉም ተሸላሚዎች ክብር ሲባል ሽልማቱ የተከናወነበት ዕለት በስማቸው እንዲሰየም ተወስኗል። ለዘንድሮው ተሸላሚዎች ሽልማቱን ከሰጡ ተጋባዥ እንግዶች መካከል አንዱ ዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ በዋዜማው የተካሄደው የታላቅ ሩጫ በዲሲን ጨምሮ መሰል ዝግጅቶች በውጭ አገራት የሚኖሩ ኢትዮጵያውያን ከሀገራቸው ጋር ያላቸውን ትስስር ለማዳበር እንደሚያግዝ ይናገራሉ። ይሄ ጠቀሜታው ዲያስፖራው ያለውን ከሀገሩ ጋር ያለውን ቁርኝት ከፍተኛ ደረጃ ያሳድጋል። የኢትዮጵያን ባህል ለምሳሌ አርቲስቶች ስላሉ ጥሩ ድራማ ሲሪስ የሰሩ አርቲስቶች ስለነበሩ እነሱንም በአካል አግኝተው ይታዋወቃል። ምንም እንኳ ዲያስፖራ ሆኖ ትውልድ ኢትዮጵያውያን ቢሆኑ ያው ከሀገር ቤት ተለይተው እዚህ ያሉ ስለሆነ ወደ ሀገር ቤት ያለውን እንቅስቃሴ ያለውን እድገት በተለያየ መልኩ በአትሌቲክሱ፣ በአርት ዙሪያ ያለውን ስለሚያሳይ ከሀገር ጋር ያለውን ቁርኝት የበለጠ እንዲጠናከር ያደርገዋል እና ጠቃሚ ነው ማለት ነው። በሽልማትና እውቅናው ሥነ ሥርዓት ላይ የተገኙት የኒው ካሮልተን ከንቲባ ፈሌሽያ ኤኒምፓርድ ስለ ዝግጅቱ ብሎም ዝግጅቱ የበለጠ እንዲያድግ መደረግ ስላለባቸው ጉዳዮች ቀጣዩን አካፍሉናል። እንዲህ ያለ ዝግጅት በከተማችን በመደረጉ ደስተኛ ነኝ። የከተማ የመጀመሪያ ጥቁር ትውልደ ጃማይካዊ ከንቲባ እንደመሆኔ ሰዎች የላቀ ስኬት ሲያስመዘግቡ ማየቱን እወዳለሁ። ካሉኝ እቅዶች መካከል አንዱ በራሳቸው ሕይወትም ሆነ በሀገራቸው ውስጥ ምትሃታዊ ሊባል የሚችል ትልቅ ለውጥ የፈጠሩ ሰዎች እንዲጎሉ እንዲታዩ ማድረግ ነው። እኔ የላቀ ስራ ከሰራው ሌሎችም በተመሳሳይ ሊያደርጉት ይቻላል የሚለውን እንዳውቅ ባደረገኝ በዚህ ምሽት ተሸላሚዎችን በመመልከቴ በጣም ደስ ብሎኛል። ይህንን ሽልማት በተወሰነ መልኩ ዓለም አቀፍ ብናደርገው የተሻለ ይሆናል። ዛሬ ለሽልማት የበቁት በአብዛኛው ኢትዮጵያውያን ናቸው። ለማህበረሰቦቻቸው እጅግ የላቁ ስራዎችን እየሰሩ ያሉ አፍሪካዊ ወንድሞችና እህቶችን ማካተት ብንችል የበለጠ መልካም ይሆናል። የዘንድሮ ኢምፓክት አዋርድ እውን እንዲሆን ከትውልደ ኢትዮጵያውያን ዘርፈ ብዙ ድጋፍ እንደተደረገ ከአዘጋጆቹ ሰምተናል። ድጋፋቸውን ለቸሩትም በዕለቱ እውቅና ተሰጥቷል። ዝግጅቱ የተካሄደበት ሜትሮፖይንት የተሰኘው ሆቴል ባለቤት የሆኑት ዶክተር ባደግ በቀለ መሰል ዝግጅቶች ያላቸው ፋይዳና ለምን ሊደገፉም እንደሚገባ ቀጥለውም ብለዋል። የምንኖርበት ዓለም የመያያዝ ወይም የኔትወርክ ዓለም ነው። ስንያያዝና አብረን ስንሰራ ልናደርጋቸው የምንችላቸው ነገሮች ድንበርና ዳርቻ የለውም እና እኛም በዚህ እንዲህ ባለ ሁኔታ እንዲህ ትልልቅ ነገር ለሰሩ ወገኖቻችን እኛም የዚህ ተባባሪ ሆነን በዚህ ነገር ላይ መሳተፋችንና አስተዋጽኦ ማድረጋችን ለእኛ ኩራት ይሰማናል። ከጅማሬውም በትክክል አደራጅተን ትልቅ ነገር ማድረግ ስላልቻለን እንጂ ትልቅ ነገር ማድረግ ግን አቅቶን አይደለም። ስለዚህ እንግዲህ በዚህ በግሌም ሆነ በምችላቸው እንደገና ደግሞ ከማውቃቸውም ኔትወርኮች ጋር ተባብረንም ቢሆን ሰፋና ተለቅ ያሉ እንደዚህም ከዚህም የበለጡ ተለቅ ያሉ ነገሮችን ለማድረግ ነው የማስበው። በርካታ ታዋቂ ኢትዮጵያውያን በታደሙበት በዚህ ዝግጅት ላይ በኢትዮጵያ አትሌቲክስ ታሪክ ውስጥ የላቀ ስም ያላቸው ከዋክብትን ለማግኘት ዕድሉንም አግኝተናል። ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት የኦሎምፒክ ባለድል አትሌት ደራርቱ ቱሉን ይጀምር። የታላቁ አፍሪካ ሩጫ አዘጋጆች በየዓመቱ የታወቁ ኢትዮጵያውያን በተለያየ ዘርፍ ያሉትን እውቅና ይሰጣሉና፣ ስለዚህ ይሄ ትልቅ የመበረታታና ትልቅ ዝግጅት ነው። ምክንያቱም እንግዲህ አስተዋጽኦ ለሀገር አስተዋጽኦ ያደረገ ሰው ደግሞ አስታውሰው እንደዚህ አይነት እውቅና ሲሰጥ በጣም ደስ ይላል፣ እና በጣም ቆንጆ ነው። ደስ ይላል። ሁሉም በየዘርፉ እንግዲህ ያለውን አስተዋጽኦ ማበርከት አለበት ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ እንግዲህ ኢቬንቶች ይጀምራሉ፣ አንዳንድ ጉዳዮች ይጀምራሉ። ተጀምረው ቀጣይነት አይኖራቸውም ይቀራሉ። ታላቁ የአፍሪካ ሩጫ እንግዲህ ካየን ደግሞ አዘጋጆቹ ካየን ጠንካሮች ናቸው። ስራውን ከአመት ወደ ዓመት እያሳደጉ ነው ያሉት እና ሌሎችም ደግሞ ባለድርሻ አካላት ከነሱ ጋር የሚሰሩት ስፖንሰሮችም፣ ሌሎች ባለድርሻ አካላትም ሌሎች ደግሞ እንደዚህ የትውልድ ኢትዮጵያኖች ይሄንን ኢቨንት የሚደግፉ እየደገፉ ናቸው ና ከአመት ወደ አመት እያደገ ነው የመጣው ና ስለዚህ ሁሉም በየፊናው ማበርከት ያለበትን አስተዋጽኦ ካበረከተ ይሄ ኢቨንት እያደገ ይመጣል ና ታላቅነቱም ከአመት ወደ አመት እያ ራቅ ይመጣል ስለሆነ እኛም ግዲ በየአመቱ እዚህ ምንገኘው ለዚሁ ነው። ይሄ ነገር ይሄ ታላቁ የአፍሪካ ሩጫ ትልቅ ሆኖ ዘርፈ ብዙ ስራዎችን እንዲሰራ ነው። በምሽቱ ስለተካሄደው የሽልማትና የውቅና መርሃ ግብር እርባና እንዲሁም በተያያዥ ጉዳዮች ላይ ሀሳባቸውን እንዲሰጡን ከጠየቅናቸው መካከል የአትላንታ ኦሎምፒክ የማራቶን ባለድል አትሌት ፋጡማ ሮባ፣ የሲድኒ ኦሎምፒክ የ5000 ሜትር የወርቅ ሜዳሊያ አሸናፊ ሚሊዮን ወልዴና የዓለም ቤት ውስጥ ቻምፒዮን ሽፕን ጨምሮ የበርካታ የመካከለኛ ርቀት ሩጫዎች አሸናፊ የሆነችው አትሌት ቁጥር ዶለቻን በዝግጅቱ ላይ አግኝተን ጥቂት ተጫውተናል። በጣም ደስ ይላል። ያው እኛ ስንሮጥ ከኛ ጋር ስንሮጥ ያው ስናሸንፍ የሚደሰቱና ስንሸንፍ ደግሞ ከኛ ጋር የሚያዝን ህዝባችን ጋር በማሳለፋችን በጣም ደስ ይለናል። የበርካታ ወጣቶች በአትሌቲክስ መስክ መሳተፍ የሚፈልጉ ወጣቶች አሉ። የሩጫ ብልሃቱን በማስተማር ረገድስ ምን አስባችኋል? እንግዲህ ምርጫ ያው የግልም ጥረትም ነው የሚያስፈልገው ለዚህ ደግሞ ው ተሰብስቦ ወይ ደግሞ አቅም የሌላቸው ልጆች ካሉ ከክፍል ሀገር ከምንም ከምንም ተሰብስቦ ካምፕ ተደርጎላቸው ጥሩ ትሬኒንጋቸውን የሚቀጥሉ ብዬ ነው የሚያስበው። ይሄ እንደዚህ በቀላሉ የሚቀር ውድድር አይደለም። በጣም በትልቁ ተዘጋጅቶ ታዋቂ ሰዎችንም አዘጋጅቶ የሆነ ትልቅ ሽልማት ነገር አዘጋጅቶ እንኳን እኛ አይደለንም ሳይሆን አፍሪካኖችም ይሳተፋሉ ኬንያዎችም ሆኑ ሌሎች ሌሎችም፣ ሁሉም የሚሳተፍበት መሆን ነው ያለበት። በእንደዚህ አይነት ሆኖ መቅረት ያለበትም ትልቅ ውድድር ነው፣ ትልቅ ዝግጅት ነው የሚደረገው። እኔ መበርታት ነው ያለበት። ለምከርሞ ለምቀጥሎ ራሱ የሆነ ሽልማት በደረጃ ከአንድ እስከ ሶስት እንኳን የሚሆን አዘጋጅቶ ሁሉ ታዋቂ ታዋቂ ሁሉ እንዲሳተፉ ማድረግ ነው ብዬ ነው የማስበው። በትናንትና ውድድር ሶስተኛ ነው የወጣሽው። ድካሙ አልመጣም ወይ እንዴት ነው ይሄንን ብቃት ዳግም ልትመልሽ የቻልሽው? እኔ እንዲያውም አልሰራውም እንጂ ቢሰራ ኖሮ በጣም ቀላል ነው። ኮርሱ በጣም ደስ ስላል መወዳደሪያ ቦታ በጣም ደስ የሚል ነው። እኔ በጣም እኔ ለእኔ ብዙም አልከበደኝም። ያለመዘጋጀቴ ነው ያለመስራቴ ነው እንጂ ከዚህ የበለጠ ይሮጣል ውስጥ ደስተኛ ነኝ በጣም እንግዲህ ሲጀመር ጀምሮ ከመስራሹ አብረ አንዱ ነኝ። እስካሁን ድረስ አለውኝ ዝግጅቱ ላይ እስካሁን። ዝግጅቱ ደግሞ ያው አመት በአመት እያደገ ነው። አሁን ያለበት ደረጃ እንዳያችሁት በአንድ ጊዜ ፈጣን እድገት ያሳየ ነው እና ይሄ ደግሞ እዚህ ላሉትም ለሚሮጡትም፣ አገራችን ኢትዮጵያም ላሉትም በጠቅላላ ታዳጊ ለሩጫ የሚፈልጉ ሩጫን የሚወዱ ለነሱ ትልቅ ማበረታቻና ማነሳሻ ነው። እንግዲህ አንድ የሰማነው ነገር አለ። አንተና በዚህ በስፖርቱ ዘርፍ ትልቅ ታሪክ ያስመዘገባችሁ ሌሎች አትሌቶች ሰብሰብ ብላችሁ ወጣቶች ወደ አትሌቲክሱ የሚመጡበትን አካዳሚ ያቋቋማችሁ እንደሆነ ተሰምቷል። ቱ ታውዘንድ ሚሊዮን በራሴ ስም ነው እያቋቋምኩት። ያን ደግሞ ያሰብኩት ምክንያቱም እዚህ ያሉት የትውልድ ኢትዮጵያኖች ልጆች ሩጫ ደግሞ የምትታወቁ ሀገራችን በሩጫ ነው። ስለዚህ ያንን ደግሞ እዚህ ላሉት ለማስተማር በተለይ ለእኛ ማህበረሰብ ያንን ለማስተማር ስራይን በዛ ጋር የሆነ ስለሆነ ሞር ደግሞ እነሱ ላይ ለማሳለፍ ስለታሰበ ነው። ተስፋ ያላቸው ልጆች ሳየ ሆይ እንዲህ በጣም አለ ልጆች። በአሁኑ ሰዓት ከያዝካቸው ከ10 ዓመት በላይ በተለይ የሆኑ በዚህ ሰዓት ሩጫ ላይ እንዲወዱት የሚደረግ ስፖርት አለ። ስለዚህ ከዛ አይወጡም ያው እንግዲህ መጨረሻ ላይ ደግሞ ስኮላር ወደ ካሌጅ ሃይስኩል ላይ እዚህ ሀገር ከኮሌጅ ነው እንደምታውቀው ወደ ናሽናል ቲም የሚሄዱት ከዚህ ዝግጅት ካደረጉ ያንን የማይሳተፉበት ደግሞ ምንም ምክንያት የለም። ዘገባችንን የምንቋጨው ይህን የመሰለው የእውቅናና ሽልማት መድረክ በተለይ በዩናይትድ ስቴትስ ውስጥ ለሚገኙ ትውልድ ኢትዮጵያውያን ወጣቶች ስላለው ፋይዳ የኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሻው አብዛ በሚሰጡን ሀሳብ ነው። ሁላችንም ምሳሌ ያስፈልገናል። እኔ በስፖርት ነው ለምሳሌ ትምህርትን የቀጠልኩት እና ሰዎች በስፖርት እስከ ዶክተራል ዲግሪ ይጠናለን ብለው ይጠይቃሉ። ምናልባት መስራት እንደሚችል በተለያዩ መስኮች ታሳያለህ። ቴክስቡክ በመጽሐፍ ሪሰርች በማድረግ እንደዚህ አይነት ዝግጅቶች በማዘጋጀት ግራንድ አፍሪካ ድረግ ለማሳየት ጥረት ታደርጋለህ እና አሁ እንደዚህ መስራት ይቻላል የሚል ስሜት ይፈጠራል እና እዚህም ያገር ያሉ የተወለዱ ልጆች እኚህ አራያ ፈጣሪዎች ተጽዕኖ አድራጊዎችን በማየት አራያ እንደሆኗቸው በማየት ሮል ሞዴል እንደሚባለው ተነሳሽነትና ተበረታችነት ጠንክሮ እንዲሰሩ የሚያዩት ሰው ራ የሚያደጉትን ሰው እንዲኖራቸው ያስችለዋልና በዛ ምክንያት ነው ያንና ያንንም ነው እንዲማሩ የምንጠብቀው። የዘንድሮው ኢምፓክት አዋርድ ለሶስተኛ ጊዜ የተከናወነ ሲሆን ከዚህ በፊት በነበሩት መርሃ ግብሮች ድምፃዊ ቴዎድሮስ ካሳሁን፣ አትሌት ደራርቱ ቱሉ፣ ዓለም አቀፉ ድምፃዊ ኤኮንን ጨምሮ ሌሎች የአክብሮት ሽልማት ተበርክቶላቸዋል። ለአሜሪካ ድምፅ ሀብታሙ ሲዩ በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። የዛሬው ምሽት አስተናጋጃችሁ እንግዲህ ወልዴ ነኝ። አሁን በሙዚቃ ቆይታ እናደርጋለን። ተሾመ ምትኩ ሐሳቤ ሲል ያቀነቀነውንና ከስድስት ዓመታት በፊት በቪኦኤ ስቱዲዮ የተቀረጸውን ነው የማቀርብላችሁ ተሾመ መተኩል ነበር ያደመጣችሁት። ክብራትና ክብራን እየተከታተላችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው እያስተናገድኳችሁ፣ የምቆየው እንግዶሌ ነኝ። በፕሮግራማችን ላይ አስተያየት መስጠት ከፈለጋችሁ ደግሞ አድራሻዎቻችንን እናስተዋውቃችሁ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። አሁን አድማጮች፣ ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን እንውሰዳችሁ። የእንቅልፍ እጦትና ጣጣው ሲል ርዕስ ሰጥቶታል። የፕሮግራሙ ባለቤት አሉላ ከበደ የእንቅልፍ ጉዳይ ትኩረት ይሻል ሲልም አክሏል። በቂ እንቅልፍ አለማግኘት ከተለምዶው የዕለት ድካምና ስሜት መዘበራርቅ ባሻገር በተጨባጭ በጤና ላይ የሚያስከትለውን ጉዳት መልከት የሚያደርግ ቅንብር ነው። ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጄጃው የእንቅልፍና የጽኑ ህሙማን ልዩ ሐኪም ናቸው። ዶክተር አሰፋን ያወያየው ከላይ እንደጠቀስኩት አሉላ ከበደ ነው። ዝግጅቱን እንዋ ዶክተር አሰፋ ጀጃው መኮንን በቅድሚያ ለጊዜው አመሰግናለሁ። እግዚአብሔር ስትልኝ ነ አመሰግናለሁ። እንቅልፍ እጦትና ጣጣዎቹን የሚመለከት ነው። እንቅልፍ ማጣት በምን ሊመጣ ይችላል የሚለው ምናልባትም እንደየግለሰቦቹ ችግር ሊለያይ ይችላል። ነገር ግን የእንቅልፍ እጦት ከተፈጠረ አንድ ሰው በአማካይ በጤናማ ሁኔታ መተኛት ከሚችለው በታች ከተኛ ምን ይከተላል ነው የአድማጫችን ጥያቄ። ከሰው ሰው መለያየቱም ይነሳል። ለመሆኑ በህክምናው አይን ጤናማ የሚባለው የእንቅልፍ ሰዓት ምን ያህል ይሆን? መቼ ነው አንድ ሰው በቂ እንቅልፍ አግኝቷል የሚባለው? መሰረቱን እናስቀምጥ ዶክተር አሰፋ። እሺ ለአዋቂዎች ተመጣጣኝ ነው የሚባለው እንቅልፍ ስምንት ሰዓት ነው። በጣም ጥቂት ሰዎች ከስምንት ሰዓት በላይ ያስፈልጋቸዋል። ከዛ ደግሞ ሌላ ጥቂት ሰዎች ከሰባት በታች ይችላሉ። ለአብዛኛው ህዝብ ግን ስምንት ሰዓት ቀን ነው። ይሄ ስምንት ሰዓት እንግዲህ የተኛው ችግር የሌለበት እንቅልፍ ነው ተብሎ ስታሰብ ነው። መልካም በጤናም ችግር ይሁን በሌላ አንድ ሰው ጤናማ የሚባለውን ስምንቱን ሰዓታት እንቅልፍ ጊዜ ማግኘት ካልቻለ፣ ጥሩ እንቅልፍ ተኝቶ ካልተነሳ እና ከተደጋገመ ከድካምና ከተለመደው ስሜት መዘበራረቅ ውጪ ምን አይነት ተጨባጭ ችግሮች ያስከትል ይሆን? ዶክተር አሰፋ የእንቅልፍ ማጣት በዓለማችን አንዱ ትልቅ ችግር ከምንለው ውስጥ ነው። የአጭር ጊዜና የረዥም ጊዜ ችግሮች ነው የሚያመጣው። ምክንያቱም እንቅልፍ ማታ ላይ አእምሯችን የተጠራቀመውን መርዛማ ነገሩን የሚያጸዳበት አእምሯችን የሚታጠብበት ጊዜ ነው። ለምሳሌ አንድ ሰው እንቅልፉን በአንድ ቀን ወደ አራት ሰዓት ብንቀንስበት ማታ አይምሮ ላይ ሊጸዱ የሚችሉት በተለይ አሚሎይድ የምንላቸው ተጠራቅመው የአይምሮ ነርቭ ሊጎዱ የሚችሉ ኬሚካሎች በአንድ ቀን እንኳን ከፍ ይላሉ። በተደጋጋሚ ይሄ በሚደረግበት ጊዜ እንቅልፍ ያጠረ ጊዜ አንደኛ ረዘም ላለ ለአይምሮ በሽታ ለሙድ ዲፕሬሽን ሊሆን ይችላል፣ ለአንግዛይቲ የምንለው በሽታ ሊሆን ይችላል ጭንቀት። ወደዛ ይልካል። ሁለተኛ የማስታወስ ችሎታ መጎዳት ነው። እና በአጠቃላይ እያነሰ ሲመጣ እንቅልፍ የአእምሮ ሳይዝም ራሱ ይቀንሳል። ስለዚህ ሊመለስ የማይችል የነርቭ ጉዳትና የአእምሮ ጉዳት ያደርሳል። የአንጎል መጠንም ሊቀንስ ይችላል ነው ያሉት ዶክተር አሰፋ። ሊቀንስ ይችላል ለመሆኑ፣ ይህን ሁኔታ የሚከስተው ምንድን ነው? ዶክተር አሰፋ ለዚህ የሚያበቃውን መንስኤ አስመልክቶ በጥናት የተደረሰበት የሚታወቅ ነገር ይኖር ይሆን? እንግዲህ አንዱ እንቅልፍ ራሱ ኖርማል እንቅልፍ ልዩ አይነት፣ ልክ ደማችን ላይ የደም መዘዋወር እንዳለ አይምሯችን ላይ ደግሞ የመዘዋወሪያ ሲስተም አለ። ያ ፈሳሹ እየዞረ አይምሮን የሚያጸዳበት ነው። ያ ደግሞ በእንቅልፍ ጊዜ ና ኖርማል በሆኑ እንቅልፎች ላይ ነው የሚሰራው። ያ ባጠረ ቁጥር ያ ኬሚካል አይምሯችን ላይ ተለድፎ ስለሚቀር ነርቡን ይጐደዋል የነሩ መሞት ደግሞ እንግዲህ የአይምሮ ሳይዝ እየቀነሰ ይመጣል። ይሄ በፋንክሽናል የማራይ በሚባሉ የብሬን ሳይዝ እና የብሬን ፋንክሽን በሚያጠኑ ጥናቶች ላይ የተረጋገጠ ነው። እንዲያውም አንዱ ወደፊት የሰውን ልጅ አይምሮ እንዳይጎዳ ለማድረግ ኖርማል ስሊፕ ነው፣ ጤናማ እንቅልፍ ማግኘት ነው አንዱ መንገድ። ትክክል። አዎ። ሁለተኛ እንቅልፍ በተደጋጋሚ ባሳጠርን ቁጥር ሰውነታችን ኮርቲዞል የምንለው የስትረስ ጊዜ የምናመነጨው ሆርሞን ከፍ ይላል። ያ እንግዲህ የደም ስኳራችን ከፍ እንዲል ያደርጋል። እንዲያውም በተለጠኑ ጥናቶች ኖርማል የሆኑ ልጆችን ወስዶ እንቅልፋቸውን አራት ሰዓት ብቻ እንዲሆን በተደጋጋሚ ለአስር ቀን ቢደረጉ እነዚህ ልጆች ስኳር በሽታ የያዘው ሰው አይነት የደም ቴስት ነው የሚኖራቸው። የግድ ስኳር በሽታው ሳይኖር እንኳን ያን አይነት ሁኔታ ይፈጠራል ነው የሚሉን። ይፈጠራል። አዎ። እና ደግሞ እንቅልፋቸው እንደገና ወደ ኖርማል ሲመለስ ይመለሳል። እንግዲህ ለእኛ ግን በአብዛኛው ታዋቂ ለሆኑ ሰዎች በተደጋጋሚ አጭር እንቅልፍ በሚተኙበት ጊዜ ስኳራቸው ከፍ እያለ ይሄዳል። ክብደታቸው እየጨመረ ይሄዳል። ክብደታቸው እየጨመረ የሚሄድበት ምክንያት ሰውነታችን ማቃጠል ያቅተዋል። ምክንያቱም የስትረስ ሆርሞን የምንለው ኮርቲዞል የምንለው ከፍ እያለ ይሄዳል። እንዲያውም ለምሳሌ በጃፓን ሀገር የመጀመሪያው የስኳር በሽታ መከላከል ኖርማል የሆነ እንቅልፍ መተኛት ነው። ምክንያቱም ጃፓኖች የስኳር በሽታ ከፍ እያለ ሄደባቸው ምክንያት ከእንቅልፍ ማጠር ምክንያት መሆኑ ተረጋግጧል። ይሄ ሶስተኛው የደም ግፊት ከፍ ማለት ነው። አጭር እንቅልፍ ደም ግፊትን ከፍ ያደርጋል። አጭር እንቅልፍ ኦቨር ኦል ካርዲዮቫስኩላር ዴዝ ምንለ አጠቃላይ ሰዎች ምን ያህል ጊዜ ተኝተው ነው በልብ ምክንያት ሊሞቱ የቻሉት የሚለው ሲታይ አጭር እንቅልፍ ሕይወትን እንደሚያሳጥር በልብ በሽታ ምክንያት ሕይወት እንዲጠፋ እንደሚያደርግ የተረጋገጠ ነው። ስምንት ሰዓት የሚገባውን እንቅልፍ አለመተኛት እና አንድ ሰው እንቅልፎን በሚያሳጥርበት ጊዜ ነው እና እንደዚህ እያሉ ጉዳቶቹ ለምሳሌ የመኪና አደጋን ብንወስድ አጭር እንቅልፍ የተኙ ሰዎች ሰባት ጊዜ ነው ከሌላው ኖርማል እንቅልፍ ከሚተኙ ሰዎች የበለጠ ለአደጋ የሚጋለጡት። ስራ ቦታ ላይ የሚደርሱ አደጋዎች እንቅልፍ ከማጣት ጋር መያዙ ናቸው። ክብደት አንዱ ትልቁ እንግዲህ ውፍረት የዓለምም ችግር እና አንዱ የእንቅልፍ መጠን በሰዓት መቀነስ ነው። ለዚህ ምክንያቱ ይሄም ሜታቦሊዝም የምንለውን ስለሚቀንስ ነው። እንደሚነግሩን ምናልባትም ተዘርዝረው ያላለቁ ፍጹም ተፈጥሯዊ የሚመስለውን ሁላችንም የምንፈልገውንና በየዕለቱም የምናደርገውን በቂ እንቅልፍ በማጣት ብቻ መከተላቸውን ገልጸዋል። አንድ ሰው ለምን በቂ እንቅልፍ አጣ የሚለውን ጥያቄ እንድናነሳ ይጠይቃልና፣ በሁለት ከፍለን ለዛሬ መንደርደሪያውን ብናነሳ በአንድ በኩል መተኛት እምቢ ብሏቸው ወይም እንቅልፍ አልወስድ ብሏቸው ሳይሆን በስራ ምክንያት፣ ሌሎች የግል ሁኔታዎች ተጨምረው በቂ እንቅልፍ ለራሳቸው ያልፈቀዱ ሰዎች ምን እንዲያስቡ ይፈልጋሉ? እንግዲህ የላይፍ ስታይል ለውጥ ቅልፍ ባለመተኛት አጭር ጊዜ በመተኛት እንደው ቀኑን በሙሉ በስራ ላይ በትጋት አሳልፋለሁ የሚሉ ብዙ ሰዎች እሰማለሁ። ኔ ያ ግን ትክክል አይደለም። ምክንያቱም በአጭር ጊዜም በረዥም ጊዜም የተደረጉ ጥናቶች እንቅልፍ ተኝቶና እንቅልፍ ሳይተኛ የሚሰራ ሰው በስታንፈርድ ዩኒቨርስቲም ተጠንቷል። ይሄ ውጤቱ የሚያምርለት መደበኛ እንቅልፉን ተኝቶ የሰራ ሰው ነው። እና ፐርሴፕሽንም እኛ እንግዲህ በህብረተሰባችን አለመተኛትን ወይ እንቅልፍን ምንድን ነው ጥቅሙ የሚለውን ዝቅ አድርጎ ከማየት የሚመጣ ነው እንጂ ዋናው ነገር መደበኛና ጥሩ እንቅልፍ መተኛት ለረዥምና ለጤነኛ እድሜ አስፈላጊ መሆኑን መገንዘብ የግድ ያስፈልጋል። የሚያከራክር አይደለም ነው የሚሉን አይደለም። ለምሳሌ ለክርክር ያህል በተናጥል የሚታይ የአንድ ሰው ጠባይና የአንድ ሰው አጋጣሚ፣ የአንድ ሰው ተፈጥሮ ከሆነም ይለዩልናል። የግለሰቡን ሁኔታና ጠቅላላ የጤና ሁኔታ ሳያዩ ዝርዝሩን ማወቅ እንደሚያዳግት ይገባኛል። ነገር ግን ይህ ሰው በጣም በስራው ትጋት የሚታወቅ አብዛኛውን የቀኑን ሰዓታት በስራ ላይ በቀለጠፈ የአእምሮም የአካል እንቅስቃሴም በሚጠይቅ ስራ ውስጥ የሚያልፍ ሰው ለረዥም አመታት፣ ይሄ እንደው የተናጥል ሁኔታ ተደርጎ ሊታይ ይችላል። በረጅም ጊዜ ውስጥ ጣጣ ሊያመጣበት ይችላል። ምንድን ነው የሚታየው? ሁለት አይነት አለ። በተፈጥሮ አጭርና ረዥም የሚተኙ ሰዎች አሉ። በጣም ትንሽ ናቸው፣ ግን ሾርት ስሊፐርስ፣ ሎንግ ስሊፐርስ እንላቸዋለን። እነሱ የተወሰኑ ናቸው። በጂን ነው። በቤተሰብም ሊሄድ ይችላል። በዘር የሚተላለፍ በዘር ግንድ የሚመጣ ከቤተሰብ የሚወረስ እያሉን ነው። ልክ ነው። ይሄም ጥናቱም ተደርጓል እና አጭር የሚተኙ በአጭር ጊዜ እንቅልፍ ምንም ችግር ሳይኖርባቸው የሚኖሩ ሰዎች እንዳሉ ይታወቃል። ግን ቁጥራቸው ትንሽ ነው። ልክ እንደዚያውም በተፈጥሮ ብቻ ዘጠኝ ሰዓት እንቅልፍ የሚያስፈልጋቸው ሰዎች አሉ። ግዴታ እንደው ጤነኛ ያልሆነ እንቅልፍ ነው ማለት አይደለም። የህብረተሰቡን በሙሉ በምናይበት ጊዜ ግን ከአምስት ፐርሰንት በታች ናቸው እነዚህ ሰዎች። ስለዚህ አብዛኛው ህዝብ አሁንም ስምንት ሰዓት እንቅልፍ የሚያስፈልገው ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። የተመደበልንም ጊዜ እንዲሁ። በሁሉም ስፍራ ባሉ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት እንግዶሌ ነኝ። አብራችሁን ስለቆያችሁ እናመሰግናለን።